ዶቸቬሌ ያነጋገራቸው በሎጊያ በመናገሻ በአዲስ አበባና በዙሪያው የሚገኙ የከተማ ኗሪዎች እንደገለጹት በየአካባቢዎቻቸው የመጠጥ ውሃ ችግር ከፍተኛ ነው። አህመድ መሐመድ የተባሉ የአፋር ክልል የሎጊያ ከተማ ኗሪ ለዶቸቬሌ እንደተናገሩት በከተማዋ የአብዛኛው ክፍል ውሃ ከተቋረጠ ከሳምንት በላይ በመሆኑ ከቦታው መቃታማነት ጋር ተያይዞ ችግሩ ከፍተኛ መሆኑን አስረድተዋል። የውሃ እጥረት አለ። ያው አሁን በቦቶ እሱ በየአካባቢው ያው የማከፋፈል ስራ የተሰራ ነው። የውሃ እጥረት አለ። አሁን ሙቀትም ነው ራሱ ያው ለማዳረስ እየተባለ በየቀጠናው የተሰጠ ነው የሚገኘ በአሁኑ ሰዓት። ከአዲስ አበባ በቅርብ ርቀት ላይ በምትገኘው የመናገሻ ከተማም ችግሩ ተደጋጋሚ መሆኑ ተገልጿል። የከተማዋ ነዋሪ እንደሆኑ የገለጹልን አቶ ሰለሞን እንደሚሉት በአካባቢው ውሃ መጥፋትና መቆራረጥ የተለመደ ችግር ሆኗል። ከዚህም የተነሳ የአካባቢው ነዋሪ ውሃ ለመግዛት ለበርካታ ሰዓታት እንደሚሰለፍ ገልጸዋል ገልጸው ችግሩን ለሚመለከተው አካል ቢያሳውቁም የመብራት ችግር ነው ከማለት የዘለለ መፍትሄ አለመገኘቱን አመልክተዋል። ሌላው ዶቼ ቬለ ያነጋገራቸው ጀማል የተባሉ የሰበታ ከተማ ነዋሪ እንደገለጹት በዚህ ወር በአካባቢው ውሃ የለም። ህዝቡ የጉድጓድ ውሃ እንደሚጠቀምና በግዢ ለአንድ ጀሪካን እስከ አስር ብር እንደሚያወጣም ነዋሪው አብራርተዋል። አንዳንድ ጊዜ ወርም የሚቆይበት አጋጣሚ አለ። በአስራ አምስት ቀንም ደግሞ የሚለቁበት አጋጣሚ አለ። በጣም ችግር አለ ማለት የውሃ ጥረት በጣም ከባድ ነው። ለአንድ ጀሪካን የምናስቀዳው አስር ብር ከፍለን ነው የምናስቀዳው። ያንን ነገር ደግሞ ስናደርግ በቀን ስልሳ እናወጣለን ማለት ነው። በአዲስ አበባ ከተማ በአንዳንድ አካባቢዎችም የመጠጥ ውሃ ችግር ከፍተኛ እንደሆነ ተገልጿል። በከተማዋ ከሚያጋጥመው የመጠጥ ውሃ መቆራረጥና መጥፋት ባሻገር የውሃው ንጽሕና ጉድለትም ሌላው ችግር መሆኑ ተገልጿል። አንዳንድ ጊዜ ደግሞ ይሄ የውሃ ብክለቱ ራሱ ቆሻሻ መሆኑ ያ ያ ነገር ሁሉ በጣም ትልቅ ችግር ነው ያለው። በወሬ ላይ እንኳን አሁን እኛ መርካቶ አካባቢ ላይ ያሉ ውሃዎች፣ በተለይ መርካቶ አካባቢ ላይ ያለው ውሃ ለመጠጥ ራሱ በጣም ይከብዳል እና የሚጠጣ አሁን በቃ በቀጥታ ያው ውሽግ ውሃ እንጂ ያንን መጠቀም ራሱ በጣም እየከበደ ነው ያለው። የሌሎቹን ከተሞች የሚመለከታቸውን አካላት ለማነጋገር ያደረግነው ጥረት ባይሳካም የአዲስ አበባ ከተማ የዋና ፍሳሽ ባለስልጣን ግን ችግሩን ለመፍታት እየሰራ መሆኑን ገልጿል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ አወቀ ኃይለማርያም እንደገለጹት ቀደም ሲል ችግሩ ስፋት እንደነበረው አስታውሰው ከ2008 ጀምሮ ግን በቢሊዮን የሚቆጠር ገንዘብ በማፍሰስ በርካታ ስራዎች በመሰራታቸው የውሃ አቅርቦቱ በከተማዋ ተሻሽሏል ይላሉ። ይሁን እንጂ በአንዳንድ አካባቢዎች በመብራት መቆራረጥ፣ በቧንቧዎች እርጅናና በመሳሰሉት ምክንያቶች አሁንም ድረስ ችግሩ መኖሩን ጠቁመው መስሪያ ቤታቸው ችግሩን ለመፍታት እየጣረ መሆኑን አስታውቀዋል። ዝም ብለን ቁጭ ያለበት ሁኔታዎች የሉም። ስለዚህ ከአጭር ጊዜ አንጻር ቦታዎችን እየቆፈርን ነው። ሁለተኛ መስመሩ ማስተካከል ስራዎች እየሰራን ነው። በቴክኖሎጂ ለማስደገፍ ዓለም አቀፍ ጨረታዎች አውጥተን እየተንቀሳቀስና ያለ ነው። በዚህ መንገድ ችግሩን ለመፍታት እየተንቀሳቀስን ነው። እንዳልሽው እዚህም እዚያ የሚታዩ ክፍተቶች፣ እጥረቶች ይኖራሉ። እነዚህ ግን ድሮ ከነበረው ጋር ሲታወዳድር አሁን አጠቃላይ ከተማዋ ካለችበት የግንባታ ላይ ሳስለ ስራ አንጻር ስታየው ግን ጥሩ ነው የሚባል ካልሆነ በስተቀር በጣም የከፋ ነው ማለት አይቻልም። ግን ከእርካታ አንጻር ሁሉን ሰው ስላላረካል በዚህ አቅጣጫው ቅሬታዎች፣ ችግሮች ሊኖሩ ይችላሉ። እነሱን ለማስተካከል ደግሞ እየሰራ ነው ያለ። የውሃ ብክለት መከሰቱንም ኃላፊው አልካዱም። ምክንያቱ ግን የቧንቧዎች ማርጀት ስለሆነ አሮጌ መስመሮችን በአዲስና በቀላሉ በዝገት በማይበላሹ የመተካት ስራ እየተሰራ በመሆኑ ህብረተሰቡ ችግሩ እንደተከሰተ ወዲያውኑ ነው ቢያሳውቅ የሚስተካከል መሆኑን አመልክተዋል። ድሮ ብረት ያሉባቸው አካባቢዎች ናቸው ችግር ያለው እና ድሮ ሲሰራ ንጹህ መሬት ላይ ሰርተሸዋል እንበል። አሁን ግን ሰው በማወቅም ይሁን ባለማወቅ የፍሳሽ መስመሮቹን ከውሃ ቧንቧ ጋር ያገናኛቸዋል፣ ያሳልፋቸዋል። ለምሳሌ ድሬ ነጅ ይሰራባቸዋል። ነጅ በሚሰራበት ሰአት የብረት ቧንቧ በሚሆንበት ሰአት መገጣጠሚያው ላይ በ 哎。Uh በቆይታ ምክንያት በዝገት ምክንያት ይላላና ውሃ ማፍሰስ ይጀምራል። ውሃ ማፍሰስ ብቻ አይደለም፣ በቆሻሻ በድሬነጅ የሚያልፍ ከሆነ ከዚያ ድሬነጅ የሚወስደውን ቆሻሻ ወደ ግለሰቦች ይወስዳል ማለት ነው። በዚህ ምክንያት የሚፈጠሩ የውሃ ብክለት ያልሻቸው ትክክል ናቸው። እነዚህ አውቶማቲክ እንደደረሱ እንኳ መስመሩ ይዘጋል። ከዛ በኋላ እንደ አዲስ ነው የምንቀይረው፣ ዲስፕሊክ እናደርገዋለን። ዝም ብሎ የሚቀጥል የለም፣ በእርግጠኝነት የሚቀጥል የለም። በመብራት መቆራረጥ ሳቢያ የሚከሰተውን የውሃ ችግር ለማቃለልም ጄኔሬተሮች መገዛታቸውን ኃላፊው አመልክተዋል። በጋምቤላ፣ በባህር ዳር፣ በባኮና በሌሎች የሀገሪቱ አንዳንድ ከተሞችም ተመሳሳይ ችግር እያጋጠመ መሆኑን ከነዋሪዎች ገለጻ ለመረዳት ተችሏል።